የዛሬውን ቀን በማሰብ የካቲት 12 77ኛው የሰማዕታት ቀን መታሰቢያ ነው ብለናል። እና ካሳ ተሰማ ገለሌ ይላል። ምናልባት ገለል በሉለት ለአብርሃም ደቦች፣ ገለል በሉለት ለሞገስ አስገዶም ይል ይሆን። ከዛ በዚህ ጉዳይ በተዘጋጀ አጭር ቃለ ምልልስ ከአዲስ አበባ ይኖረኛል

አድማጮች ቀደም ሲል በመግቢያ ላዊ እንደ ገለጽ ነው፣ ዛሬ የካቲት 12 77ተኛው የኢትዮጵያ ሰማዕታት ቀን መታሰቢያ ዕለት ነው። መስመር ላይ ከአዲስ አበባ ንጉሴ አክሊለዋለ ንጉሴ፣ እንደምናመሸ እንኳ አደረሰህ እንደ ምን አመሸህ፣ አዲሱ። እንኳን አብሮ አደረሰን። ዘንድሮ ሰባ ሰባተኛ ነው። አዎ ሰባ ሰባተኛ የካቲት አስራ ሁለት የሰማዕታት ቀን ልክ ነው። ትክክል። መቼም በዚህ ቀን አዲስ አበባ ብቻ ከሰላሳ ሺህ ንጹሐን ዜጎች እንደተጨፈጨፉ እንደተገደሉ በታሪክ ተመዝግቧል። እንደ ውስጥ አንዳንድ የታሪክ ማስታወሻ ፈታት ሸህ እንደሆነ ጥቂት አካፍለን ስለ እለቱ እንደምታውቁት የካቲት ሺ ዘጠኝ መቶ ሀያ ዘጠኝ ነው፣ ይሄ ነገር የተፈጸመው የዛሬ ሰባ ሰባት ዓመት መሆኑ ነው። ቅድም እንዳልከው ድርጊቱ የተፈጸመው አብርሃም ደቦጭና ሞገስ አስገዶም የተባሉ ሌላ በቅርቡ ከዚህ በፊት ያቀረብናቸው ማይሩ ተስላሴ ዘባአታ እንደገለጹት ደግሞ ስሞና ደፈስ የሚባል ሶስተኛ ሰው ታክሲውን የያዙት ማለት ነው። እላይ ስድስት ኪሎ ቀዳማዊ ኃይለሥላሴ ዩኒቨርሲቲ ይባል የነበረው፣ ቀደም ብሎ የራስ መኮንን ቤት ራስ መኮንን ለንጉሠ ነገሥቱ ለኃይለሥላሴ የሰጧቸው ቤት ማለት ነው። እናንተ ሁሉ የተማራችሁበት እንደገና፣ አሁን ደግሞ በደርግ ጊዜ አዲስ አበባ ዩኒቨርሲቲ የተባለው ነው። እዛ ማርቆስ ቤተክርስቲያን አለ። በዛ በማርቆስ ቤተክርስቲያን ፊት ለፊት አሁን የሰማዕታት ሐውልት የተቆመበት ቦታ ላይ ነው። ይሄ ጭፍጨፋ በአብዛኛው የተካሄደው ሞገስ እና አብርሃም ደቦች ጠላት መሪ የሆነው ሰው ላይ ያንን ፈንጂ በመወርወራቸው ምክንያት በዛ ንዴት ይሄ ድርጊት እንደተፈጸመ ነው የሚተረከው እና ዛሬ ልክ ሰባ ሰባት ዓመቱ ነው። እዚህም ተከብሮ መዋሉን እንዲሁ ከአንድ የዜና ማሰራጫ ሰምቻለሁ። ተከብሯል ስልህ እንደው ዝም ብሎ ቀለል ባለ መልኩ ነው ቀዝቀዝ ያለ ነው የበዓሉ አከባበር ማጠቃለ በምን ጣቢያ ነው የሰማው ማለት ነው? እኔ በሸገር ነው የሰማው። በንጉሠ በንጉሰ ነገስቱ ዘመን እኮ ጋሽ አዲሱ ይሄ በዓል ብሔራዊ በዓል ነበረ። እንደውም በህገ መንግስቱ ላይ በሚገባ በአዋጅ እንደተደነገገው የካቲት አስራ ሁለት ብሔራዊ በዓል ሆኖ አበባውን እንኳ የሚያስቀምጡት ምክትል ጠቅላይ ሚኒስትሩ ሳይሆኑ ጠቅላይ ሚኒስትሩ ነበሩ። ደርግ ሲመጣ ብሔራዊ በዓልነቱ ቀረ። ደረጃውም ከጠቅላይ ሚኒስትር ወደ ከንቲባ ዝቅ አለ። አሁንም በዛ ደረጃ ነው። ብዙ ጊዜ እንደዚህ እዚህ ሲከናወን የምናየው። ድሮ ግን ትልቅ ብሔራዊ በዓል ትልቅ ክብርም የሚሰጠው ነበር። ለምን በዛ አራያነት ነው እኮ አዲሱን ትውልድ መፍጠር የምንችለው። አንዳንድ የሃይማኖት ተቋማት ቤተ ክርስቲያናት፣ ሌሎችም እንዲህ አይነቱን በዓል እንደው ስለ ኢትዮጵያውያን ብለው ያስቡ ነበረ። ብቅ ብልሃል ወደ አንዳንድ ቤተ ክርስቲያናት ጸሎት ፍታት የተደረገበት ሁኔታ አለ። እንግዲህ እንዳጋጣሚ አጋጣሚ አሁን እንደምታውቀው የቤተ ክርስቲያን ልጅ በመሆን ይሄ ለቱ ትዝ ብሎኝ አራት ኪሎ ብቅ ስል ቅዱስ ስላሴ ካቴድራል ብቅ ብዬ ነበር። እንደ አጋጣሚ ፓትሪያሪኩ ይመጣሉ፣ አሁን ይመጣሉ እያሉ ሲሉ እዛው አካባቢ ሰማያዊ ቆስቲን ቆያልኩ ና ከአንድ ጓደኛዬ ጋራ ቆየን። እዛ እንደተባለው ፓትሪያርኩም አልመጡም። ምንም የመጡ የሀይማኖት አባቶች የሉም። ራሳቸው አርበኞቹ ቁጥራቸው ራሱ በጣም በጣም ጥቂት ነው። ይ የአርበኞቹ ቤተሰቦች እነዛ ሐዘን እልቂት፣ የደረሰባቸው ስቃይ በደል የተፈጸመባቸው ሰዎች ቤተሰቦች እኮ ሁሉ ልዩ አክብሮት ይገባል። ካህናትም እንዳልከው ደግሞ ደብረ ሊባኖስ በዚሁ አይደለም፣ እንደ ደብረ ሊባኖስ ካህናቱ አልቀው የለ እንደ እንደውም የአዲስ አበባ አድባራት ካህናት የግለሰብ በዓል ለማክበር የሁሉም አድባራት ካህናት ይሰበሰባሉ። ይሄን ግን ብሔራዊ በዓል ሊሆን የሚገባውን በዓል ግን በእውነቱ በጣም በጣም በጣም ጭር ይላል። እኔ እንደው እዛው የሥላሴን ካቴድራሉን የአንደኛ ደረጃ ተማሪዎች እንኳ መጥተው እዚህ ግቢው ላይ ፈሰስብ ያደረጉበት እንዴት ይደምቃል ቃል ብዬ አልኩ። ይህን ነገር እንደሚያሻሽሉ ተስፋ አደርጋለሁ። አርበኞች ማህበር፣ በተለይ ከአርበኞች ማህበር ስልክ ለመደወል ሞክሬ የነበረ ስልካቸው አይነሳ። ምናልባት ጊዜው እየመሸ በመሄዱ ይመስለኛል እንግዲህ ፕሬዚደንቱ ንግግር ሲያደርጉ ሰምቻለሁ። ጥሩ ንግግር ነው ያደረጉት። መቼ ዛሬ ጸሎተ ፍታት ስነ ስርዓትም ተከናውኗል። ግን አነስተኛ ነው ቁጥሩ። ሰው ሰው አልነበረም። ከአርበኞችም በጣም ጥቂት ሰዎች ናቸው የነበሩት እንጂ ፕሬዚደንቱም ንግግር አድርገዋል። የካቴድራሉም አስተዳዳሪ ጥሩ ንግግር ነው ያደረጉት። እንደውም ለወደፊቱ የሃይማኖት አባቶችም፣ የአድባራት ሰዎችም፣ የዩኒቨርሲቲ የሁለተኛ ደረጃ ትምህርት ቤት ተማሪዎችም፣ ሁሉም ተገኝተው ሊያከብሩት የሚገባ ታላቅ በዓል ነው ብለው ንግግር አድርገዋል። እኮ እኔ እንደው ዘጋቢ ስላልሆንኩ እንዳልዘግብ በዘገባ መልክ እንዳላቀርበው ብዬ ነው። በዘገባ መልክ ሳይሆን እንደው ከታሪክ ማህደር ብለን ነው የጀመርነው። መልካም ነው ንጉሴ። አዎ። ሌላው ደግሞ የዛሬውን በዓል አዲስ የሚያደርገው አዲስ የአመራር አባላትን መርጠዋል። የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር አባላት የዛ ፕሬዚደንት የሆኑት የድሮው አርበኛ የታላቁ የራስ መስፍን ስለሺ ልጅ ዳንኤል ጆቴ ስለሺ የሚባሉ ናቸው። እና እሳቸው ሰፊ ንግግር እንዳረጉ አውቃለሁ። በዓሉ ቀዝቀዝ እንዳለ እሳቸውም ተሰምቷቸዋል። ወደፊት ከዚህ ሞቅ ደመቅ ብሎ ይከበራል ብለው ታሪኩን ሲያወሩ ሰምቻለሁ። እና እንግዲህ በዓሉ ትልቅ ቢሆን የዜና ዘጋቢዎችም የእናንተ ሰዎችም ተገኝተው ይህንን ነገር ይዘግቡ ነበር። አልተነገራቸውም ማለት ነው ወደፊት በዚህ ዙሪያ የተሻለ ስራ ይሰራል፣ ጊዜ ተስፋ አደርጋለሁ። ተስፋ እናደርጋለን። እግዚአብሔር ስጥልኝ፣ ንጉሴ፣ እንኳን አደረሰ። ለአመቱ ያደርሰን እንግዲህ፣ ለአመቱ ያደርሰን እንግዲህ። ከአስራ አንድ ቀን በኋላ ደግሞ አድዋ ነው። ሰላም ያገናኘ አሜን። መልካም መልካም፣ ያኔ እናስታውሳሃለን። you <laughs>